በዚህ የሙዚቃ ዝግጅት ተካፋይ የሆኑት እነዚህ ተማሪዎች የሙስሊም የጁውሽ እና የክርስትና ሃይማኖት ተከታይ ታዳጊ ህጻናት ናቸው የሙዚቃ ዝግጅቱ አላማ በእነሱ በታዳጊዎች አለም ጦርነት ምን ያህል አስከፊ እንደሆነ ለአዋቂዎች ለማሳየት እና ለማሳወቅ እንዲሁም አሁን በሶሪያ እየተካሄደ ባለው ጦርነት ሳቢያ ለተጎዱ ህጻናት ገቢ ማሰባሰብ ነው ከተለያየ ትምህርት ቤት የመጡትና የሙዚቃ ፍቅር ያላቸው እነዚህ ህጻናት ተማሪዎች ልዩነታቸውን ረስተው ሁሉም በጋራ ሲዘምሩና ሲጫወቱ ማየት ሰላም በእርግጥም ምን ማለት እንደሆነ ያሳያል። ቤተሰቦቼ ወደ ቱርክ በ11 ዓመቴ ለረፍት ይዘውኝ በሄዱበት ወቅት ለምን እንደሆነ ሳላውቀው የቱርክ ኑሮ ማረከኝ። ቱሪስቶች ከሚበዙበትና ከሚያዘወትሩት ቦታ ይልቅ ራቅ ያለው የአካባቢው ባህላዊ ኑሮ ወደድኩት። በኋላ በቴሌቪዥን በሶሪያ ያለውን አሳዛኝ ጦርነት ስመለከት በጦርነትም የሚሰቃዩትን ህጻናት ሳይ ያንን መልካም ባህልና ጥሩ ህዝብ አስታወሰኝ። በምችለው ሁሉ የጦርነትን አስከፊነት ለሁሉም ለማሳወቅና በችግሩም ያለ ጥፋታቸው ፍዳቸውን የሚያዩትን ሁሉ ለመርዳት ለመስራት አሰብኩ። የሙዚቃ ተማሪ ነኝ። የተለያዩ የሙዚቃ ኮንሰርቶችን ለማዘጋጀት ወሰንኩ ስትል መነሻዋን የነገረችኝ አይሻ ሁላችንም በጋራ ከሰራን ለውጥ ለማምጣት ይቻላል ለተሻለ ለውጥ ለማምጣት መስራት መቼም ቢሆን አይዘገይም ብላለች ሀሳቧ ትልቅ የሆነው አይሻ ጥረቷ በዚህ አይቆምም የተለያዩ ዝግጅቶችን በማቅረብ እድለኛ ላልሆኑ ህጻናትና የእድሜ ኩዮቿ የምታደርገውን ጥረት ትቀጥላለች የተለያየ ቦታ በመሄድ ከማንኛውም ሃይማኖት ተከታይ ተማሪዎች ጋር በመሆን ከልዩነት ባሻገር በጋራ መስራትና መኖር እንደሚቻል ለማሳየት ያላሰለሰ ጥረት ታደርጋለች። ከሙዚቃ ትርኢቱ በፊት የመጨረሻ ልምምዳቸውን ሲያደርጉ ከነበሩት ሕጻናት መካከል ሳምና ኦሊቪያ በዚህ የሰላም ሙዚቃ ዝግጅት ተካፋይ በመሆናቸው የተሰማቸውን እንዲህ ሲሉ ገልጸውልኛል። የሰላም ሙዚቃ ነው የምንጫወተው። የምን ጦርነት ይሰኛል። በዚህ ትምህርት ቤት ተማሪ የተሰራ ነው። ከተለያየ ትምህርት ቤት ከተውጣጡ ሌሎች ልጆች ጋር በመሆን የሰላም ሙዚቃ እየተጫወትን ነው። ተካፋይ በመሆኔ በጣም ደስተኛ ነኝ። አይሻ የምትማርበት ፐርሴል የሙዚቃ ትምህርት ቤት የሙዚቃ መሳሪያ ተጫዋቾች፣ የሙዚቃ መሪና ተቀባይ ሙዚቀኞች፣ እንዲሁም የመካከለኛው ምስራቅ ሀገር ባህላዊ ሙዚቃ ተጫዋቾች በዚህ ስራ ላይ ተካፋይ ናቸው። ይህ የተለየና ያልተለመደው ዝግጅት ልዩነትን የተሻገረ ድምጽ በሚል የቀረበ ሲሆን ገቢው በሶሪያ እየተካሄደ ባለው አሰቃቂ ጦርነት ሳቢያ ኑሯቸው ለተመሰቃቀለባቸው ህጻናት የሚውል ነው። ለዶቼ ቨሌ ራዲዮ ሀና ደምሴ ለንደን።